ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። ታክሲዋ ሞልታለች። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ተጀምሯል። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። ዛሬ ማርች 8 ዓለም አቀፍ የሴቶች ቀን ነው። እለቱን በሕይወታቸው ለውጥ ለማምጣት አልፎም በሌሎች ሕይወት ለውጥ ለማምጣት የሚሰሩ የሰሩ ሴቶችንና ስራቸውን እናስተዋውቃችኋለን። በግንባታ ምናምን የሚሄዱትን ብሎኬት ማቀበል ድንጋይ በባሪላ ማቀበል እና እነዛን እነዛን ስራዎች እየሰራው ነው የማሳድገው። ሎዝ ደግሞ በኩንታን ሎዝ እንገዛለን እና እንፈለፍላለን የፈለፈለውን ሎዝ እንሸጣለን ለሸጡልን ሰዎች። የአርባ ሰባት አመት ሴት ናት። በሀረር ከተማ ቀበሌ አስራ ዘጠኝ የተባለ በሚጠራ አካባቢ ኗሪ ናት። አራቱም ልጆቿ የዩኒቨርሲቲ ተማሪዎች ናቸው። እንኳን ደስ ያለሽ። ድንጋይ ተሸክማ፣ ኦቾሎኒ ይፈልፍላና አንዳንዴም ጉልት እየሸጠች ልጆቿን ታስተምራለች። የዛሬ የሴቶች ቀን ጀግናችን ናት። በሥነ ጥበብ ደግሞ አርቲስት ደስታ ሀጎስ የዛሬ የጋቢና እንግዳችን ትሆናለች። ወረቀቱንም አመጣልኝ እርሳሱንም፣ ቀለም ያለው እርሳሱን ማመጣልኝ። በቃ እዛ አፈር ላይ አጎምሼ እነሱን ለማስመሰል ነበር የጀመርኩት። ይሄ ነው መሰረቴ። የሌሎች ሁለት ሴቶችን ታሪክም ይዘናል። ዛሬ በህይወት የሉም በቅርቡ የተለዩ ናቸው። የአርባኛው የአሜሪካ ፕሬዚዳንት ሮናልድ ሬገን ባለቤት የቀድሞዋ ቀዳማዊት እመቤትና የፊልም ተዋናይት ናንሲ ሬገን እሁድ ዕለት በተወለደች በ94 ዓመቷ ከዚህ ዓለም በሞት ተለይታለች። ዶክተር ማይገነት ሽፈራው ጎበዝ ኢትዮጵያዊት ሴት ነበረች። ከበርካታ ወጣቶች ጋር በሴቶች መብት ዙሪያ ሰርታለች። አብረዋት የሰሩ ሴቶችን ይዘናል ቤይሩት ያሉና ሳውዲ ያሉ ወጣት ሴቶች በአገር ቤት ተመልሰው እንደገና መልሰው መቋቋም የሚያደርግ ዝግጅት ተደርጎላቸው እዛ ባለ ኤንጂኦ እኛ ሳንቲሙን በመላክ እንዲረዱና እንደገና በእግራቸው እንዲቆሙ አትሊስት ለምሳሌነት እንዲሆን ብላ ነው እንጂ እሱ አባይን በጭርፋ መጨለፍ መሆኑን እንረዳለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችው የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። በስራና በኃላፊነት ቦታዎች ተመጣጣኝ የጾታ ውክልና እንዲኖር ለማድረግ የሚወጡ ህጎች ብቻቸውን ውጤት ማምጣት አይችሉም ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚን ዙማ ተናገሩ። ዓለም አቀፍ የሴቶች ቀን በህብረቱ አዳራሽ በተከበረበት ሥነ ሥርዓት ላይ የተናገሩት ሊቀመንበሯ እኩል ውክልና ይኖር ዘንድ ህጎቹ በሚገባ የሚተገበሩበት መንገድ ሊኖር ይገባል ብለዋል። አድማጮች የዚህን ዜና ዝርዝር ከምሽቱ ሶስት ሰዓት ይዘን እንመለሳለን። ዛሬ እንደ አውሮፓውያን አቆጣጠር መጋቢት ማለትም ማርች ስምንት ዓለም አቀፍ የሴቶች ቀን ነው። እለቱ መከበር የጀመረው እዚህ ዩናይትድ ስቴትስ ኒውዮርክ ውስጥ በብዙ ሺዎች የሚቆጠሩ ሴቶች የተሻለ ክፍያና የስራ ሁኔታ እንዲሻሻል በመጠየቅ ባካሄዱት ትልቅ ሰላማዊ ሰልፍ ነው የጾታ እኩልነትን የሰብአዊ መብት ለሴቶችና ለወንዶች እኩል አመለካከት ሊኖር እንደሚገባ ሴቶችም ሆኑ ወንዶች ለተሰለፉበት ተመሳሳይ ስራ ተመሳሳይ ክፍያ ሊከፈል እንደሚገባና ሌሎች አያሌ የሰብአዊ መብት ጥያቄዎችን መሰረት አድርጎ የተጀመረው ዓለም አቀፍ የሴቶች ቀን ከአንድ መቶ ሃምሳ ዓመታት የሚበልጥ ታሪክ ቢኖረውም ዛሬም ግን በዓለም አቀፍ ደረጃ ያለው ሴቶችን አሳንሶ የማየትና በጾታ ላይ ያተኮረ ዓመጽ እየተስተዋለ መሆኑን በየጊዜው እየተነገረ ነው። ለአንድ አመት በዘለቀው የየመን የእርስ በርስ ጦርነት ምክንያት የተፈናቀሉ አንድ ሚሊዮን የሚሆኑ የሀገሪቱ ዜጎች ሁኔታው እያሳሰባቸው መሆኑን በተባበሩት መንግስታት ድርጅት ተቋማት እየታወቀ እየተገለጸ ነው። ሳውዲ አረቢያ የአየር ድብደባ ከጀመረች ወዲህ ባለው ጊዜ ከሶስት ሺ በላይ ሲቪሎች መገደላቸውና ወደ ስድስት ሺ የሚደርሱ ሰዎች መቁሰላቸውን የመንግስታቱ ድርጅት አስታውቋል። ማዕከላዊ ሶማሊያ ውስጥ በተካሄደ የዩናይትድ ስቴትስ የአየር ጥቃት ከፍተኛና መጠነ ሰፊ ሽብር ለማካሄድ የተዘጋጁ አንድ መቶ ሃምሳ የአልሸባብ አማጽያን መገደላቸውን ፔንታጎን ማለትም የዩኤስ መከላከያ ሚኒስቴር ትናንትና ማምሻውን አስታውቋል። የፔንታጎን አፈቀላጤ ካፒቴን ጄፍ ዴቪስ ለጋዜጠኞች ሲናገሩ ባለፈው የሳምንቱ መጨረሻ የተካሄደውን ጥቃት ኢላማ ያደረገው ከሶማሊያ ዋና ከተማ መቋድሾ በስተሰሜን 195 ኪሎ ሜትር ላይ የሚገኘውን የአልሸባብ የጦር መለማመጃ ካምፕ ላይ እንደነበር ገልጸዋል። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዚህ ወር ማብቂያ ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ጋር ዋሽንግተን ውስጥ ለመገናኘት የነበራቸውን እቅድ እንደሰረዙ አስታወቁ። ከጠቅላይ ሚኒስትር ናቲያሁ ቢሮ ይፋ በሆነ መግለጫ መሰረት ግብዣውን የሰረዙት ከወቅቱ የዩኤስ ፕሬዚዳንታዊ ምርጫ ጋር እንዳይጋጭ በማሰብ ነው። አድማጮች ለሰአቱ ያስኳቸው ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አራጋው አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ለስ ክሮስ ቦንድሪስ ቱገር የዛሬው የጋቢና ዝግጅት ማርች ስምንት ዓለም አቀፍ የሴቶች ቀን ላይ እያተኮረ ይሆናል። ዕለቱን በማሰብ ታዲያ የብርቱ ሴቶችን ታሪክ ይዘንላቸዋል። በተለይ በመጪው ትውልድ ያመኑ የሚያምኑ ሴቶች የአርባ ሰባት አመት ሴት ናት። በሀረር ከተማ ቀበሌ አስራ ዘጠኝ እየተባለ በሚጠራ አካባቢ ነዋሪ ናት። አራቱንም ልጆቿን የዩኒቨርሲቲ ተማሪ እንዲሆኑ አድርጋለች። ድንጋይ ተሸክማ ኦቾሎኒ ፈልፍላና አንዳንዴም ጉልት እየሸጠች ልጆቿን ታስተምራለች። ዓለም አቀፍ የሴቶች ቀን ወይም ማርች ኤትን በማስመልከት ጽዮን ግርማ ስለ ኑሮዋ አነጋግራታለች። ተማሪዎች ናቸው ልጆችሽ። እስቲ ስለ ልጆችሽ ነገ። አዎ ተማሪዎች ናቸው። ጎበስ ተማሪዎች ናቸው። ልጆቹ የዩኒቨርሲቲ ተማሪዎች ናቸው። በሙሉ ኢንጂነሪንግ ተማሪዎች ናቸው፣ አራቱም። የመጀመሪያው ልጅ ማኒፋክቸሪንግ ኢንጂነሪንግ ተማሪ ነው። ሁለተኛዋም የኮንስትራክሽን ማኔጅመንት ተማሪ ነች። ሶስተኛው ሜካኒካል ኢንጂነሪንግ ተማሪ ነው። አራተኛዋም ሃይድሮሊክ ኢንጂነሪንግ ተማሪ ነች። እንዴት እያደረግሽ ነው ልጆችሽን ያስተማርሻቸው? እስቲ የልጆቹ የተማሩበትን የኑሮ ሁኔታ አስረጅን። ያው እንደ ማንኛውም የዝቅተኛ ቤተሰብ ልጆች ያው በአነስተኛ ገቢ ነው ያደጉት፣ በአነስተኛ የኑሮ ደረጃ ነው ያደጉት። ጎበዞች ናቸው። ቅድሚያ የምንሰጠው ለትምህርታቸው ነው ስናሳድጋቸው እና ያው በእንደዛ አይነት ሁኔታ ነው የተማሩት። ልጆች ማን ነበር የሚያስጠናቸው? ታስጠናያቸው ነበር? ያው እኔ ብር ሳገኝ እኔ መጽሐፍቶች ነው የምገዛላቸው ትንሽ ሳገኝ። እነሱም ደግሞ ይጣጣላሉ። ያው ለመማር የጥናት እንትን አላቸው፣ ልምድ አላቸው። የመጀመሪያ ወንድማቸውን አዩ። ከዛ በኋላ ሁሉም በዛው ነው የቀጠሉት እና ያጠናሉ። በጣም ይጣጣራሉ ለትምህርታቸው። ለዚህም የበቁት በዛ ምክንያት ነው። ምንድን ነው የምትሰሪው? እኔ ዝም ብዬ የቀን ስራ ነው ሰራውኔ ኔ። ምን አይነት ስራ ነው ምትሰሪው? እስቲ ስለ ስራሽ ንገሪ። ሎዝ ፈለፍላለሁኝ፣ ያው ድንጋይ ስራ ሰራለሁኝ፣ ያው ብሎኬት ማቀበል ወደ ግንባታ ምናምን የሚሄዱትም ብሎኬት ማቀበል፣ ድንጋይ በባሬላ ማቀበል እና እነዛን እነዛን ስራዎች እየሰራው ነው የማሳድገው። ሎዝ ደግሞ በኩንታል ሎዝ እንገዛለን እና እንፈለፍላለን የፈለፈለውን ሎዝ እንሸጣለን ለሸጡልን ሰዎችና ያው የተወሰነ ብር እናገኝበታለን። በዛ ምን ያህል ታገኛለሽ በወር? ሎዙ በሶስት ቀን በአራት ቀን ያው ሀያ ብርም አስራ አምስት ብርም ይገኝበታል እና ገለባው ደግሞ ተርፋ ለማገዶነት ያገለግላል። የሎዙ ገቢ ድካም ነው። ያው ግን ያው ከችግር አንጻር የግድ ከሀያ አምስት ብር ድረስ ይገኝበታል። አንዳንድ ጊዜም አይገኝበትም፣ ክስረት ውስጥም ይገባል። ስንት ሰዓት ይፈጅብሻል? ሎዙን ፈልፍሎ ለመጨረስ ይ አንድ እንግዲህ ማዳበሪያ ሎዝ አስቢው ስንት ቀን እንደሚፈጅ ሶስት ቀንም አራት ቀንም ሊፈጅ ይችላል። አንድ ሰው ይከብዳል፣ እስከ ሳምንትም ይቆያል። ብዙ ሆነው ከፈለፈሉት ግን በሁለት ቀንም ያልቃል። ቡልኬቱን ስራ ስንት ሰዓት ይሰራል? ስንት ሰዓት ጨርሰሽ ወደ ቤት ትመጫለሽ? ጠዋት እንገባለን። ያው ከአብሮን ከሚሰሩት ሰዎች ጋራ እንግዲህ እንዳለቀ ዘጠኝ ሰዓትም፣ ስምንት ሰዓትም፣ ሰባት ሰዓትም እንዳለቀ እንወጣለን። ሰዓት የለንም። አንዳንድ ጊዜም እስከማታ ድረስ እንቆያለን። ምን ያህል ታገኛለሽ እዛ? ከአምስት መቶ እስከ ሰባት መቶ ድረስ ያለው እንግዲህ እንደ ተሰራ ነው። እንደ አቅምሽ ነው። እንደ ሰራሹ ነው የሚገኘው። እንደ ይህን ያህል አገኛለሁ ብለሽ የምትወስኝበት አይደለም። እንደ የወር ገቢ ያለኝ የምትሄው አይደለም። ያው ብሎኬቱ ተሰርቶ ተሸጥሮ ተገንብቶ ትል እስከሚል ድረስ ቆያል። ቦታው ላይ ብሎኬት ለማድረስ እስከሚመጣ ድረስም በመሀል ስራ ሊቆምም ይችላል። ከቀረበ ደግሞ እስከሚሰራና እስከሚጠናቀቅ ድረስ ሊቆይም ይችላል። በወር ከ አስራ አምስት ቀንም በወርም በሀያ ቀንም ያው እንዳለቀ ስራው እንዳለቀ ነው የሚካፈለው። ድካሙ እንዴት ነው? ከአንድ ስራ ወደ ሌላ ስራ ስትመጪ ለምሳሌ ብሉኬት ተሸክመሽ መት እንደገና ድካም ብቻ ሳይሆን ህመምም አለ። ከድካምም በላይ ህመም አለ። አሁን የኩላሊት በሽተኛ ሆኛለሁኝ። የምሰራው ስራ እና የሚከፈለኝም ብር ተመጣጣኝ አይደለም። ለኑሮም ተሰርቶም ተለፍቶም ኑሮን ከፍ የሚያደርግ ነገር አይደለም። የምታገኚው ብርና የምትኖሪው ኑሮ አይመጣጠንም። ያው በሽተኛ ሆኛለሁኝ። ያው እየተቋቋሙኝ እኩይ ነው። እንግዲ እነሱ ቦታ እስከሚይዙልኝ ድረስ የግድ መፍጨፍጨር ስላለብኝ ያው እየተፍጨረጨርኩኝ ነው እንግዲህ ቢያመኝም አልተኛበትም አሁን ስራ አለ። የቡልኬቱ ስራ አሁን በአሁኑ ሰዓት ትንሽ እንትን ብሏል፣ ቆም ብሏል። ለምንድን ነው? የውሀም ችግር አለ። አጠቃላይ አቅርቦት ችግር አለ። አንድ ጊዜ ይሰራል፣ አንድ ጊዜ ይቆማል። ችግር አለ። ለአራቱም ነው የምትቆርጩ ትምህርት ቤት? አዎ፣ ለአራቱም ነው ያው እንዳቅም እንዳቅማቸው ይላክላቸዋል። ይበቃቸዋል የምትልክላቸው? በፍፁም እንኳን ሊበቃቸው ቀርቶ ምንም የምንልክላቸው ገንዘብ ከምንም ነገር ላይ አይደርስላቸውም፣ ለምንም አይሆናቸውም። ያው እንግዲህ የአላማ ነው የተጨናንቀውም ቢሆን ይማራሉ እንጂ ይሄ በቂያቸው ነው ብለሽ የምትይው ነገር አይደለም። እንዴት ብዬ ልግለጽልሽ? በቃ ምንሽ እንዲህ ብዬ መግለጽ ማልችለው አይነት ነገር ነው። ልጆች ምን እንዲሆኑ ነው የምትፈልጊው? ምኞትሽ ምንድን ነው? ራሳቸውን ጨርሰው ተመርቀው ራሳቸውን ችለው እንዲኖሩ ነው። እኔ ለእኔ ምንም አይደለም። ለራሳቸው ራሳቸውን ችለው ራሳቸው ለራሳቸው እንዲኖሩ ነው የምፈልገው። ምኞቴም ያ ነው። ልጆችሽ ተመርቀው ስራ ይዛሉ ብለሽ ትገምቻለሽ? እንግዲህ እኔ እንደ እግዚአብሔር ፍቃድ ነው። እኔ አሁን ለጊዜው የማስበው የመመረቃቸውን ሁኔታ ነው እንጂ ይይዛሉ ብዬም እንደዚህ እንትን አይደለም። ጉጉትም የለኝም። ምክንያቱም አካባቢ ያሉት ልጆች ብዙዎቹ ያለ ስራ የተቀመጡትን ስለማይ ያው ቢያንስ ቢያንስ ውጪ እነሱን ለማስተማር ማወጣ ወጪ ይቀንስልኛል ነው እንጂ አሁን መጥተው ወዲያው ስራ ይዘው ወዲያው ምንትን ብለው የምለው ነገር የለኝም። ከማየው ሁኔታ ማለት ነው። ብዙ ማየው ሁኔታ አለ ብዙ ልጆች ከተመርቀው እንደውም ላለመመረቅም እንትን ያሉ ሊመረቁ ያሉ ልጆች ራሱ ህይወታቸው እየተበላሸ ያለበት ሁኔታ ነው ያለው፣ እኛ አካባቢ በተለይ በየዩኒቨርሲቲዎቹ በጣም ችግር ነው። ስለዚህ እኔ በሰላም ከገቡበት ከዩኒቨርሲቲ ውስጥ በሰላም እንኳን እንዲወጡልኝ ነው እኔ ምኞቴ። አንቺስ እንደ ሴትነትሽ ሴት ነሽ፣ እናትም ነሽ፣ አሁን የአራት ልጆች እናት ነሽ። አንቺስ በሴትነትሽ ያስፈልጉኛል የምትያቸው ነገሮች ተሟልተውልሽ ነው የምትኖሪው? እስቲ ስለ ራስሽ ደግሞ ንገሪኝ። እኔ ስለ ራሴ ይሄ ነው ይሄ ነው ብዬ የምልሽ ነገር የለም። እኔ አሁን ሴቶች የሚያስፈልጋቸውን ነገር በሙሉ አገኛለሁ ይሟላልኛል ብዬ ለመናገር ይከብደኛል፣ ምክንያቱም ቅድሚያ የምሰጠው እኔ ለልጆቼ ነው። ከኔ ይበል ለልብሴም አልጨነቅም፣ ለማረገውም ጫማ አልጨነቅም፣ ኢብን ለምግቤም ብዙም አልጨነቅም። እኔ ለእነሱ ነው እንጂ እማደላው ለእኔ ብዬ የማስበውም ለእኔ ብዬ አደርጋለሁ ብዬ የምለውም ነገር የለኝም እና ብመኝም አይበቃኝም። ስለዚህ የግድ ያው ያው ይኖራል ብቻ ምን አለፋሽ። ስለ ማርች ኤት ታውቂያለሽ? ማርች ኤት የሴቶች ቀን ይመስለኛል። እንዴት አድርገሽ አከበርሽው? ማርቼትን ይከበራል። እንዴት አድርገሽ አከበርሽው? እኔ አላስበውም ብዙውን ጊዜ። ለምን? ምክንያቱም ትኩረቴ ኑሮዬን ለማሸነፍ ደፋ ቀና ነው እንጂ ይሄ ቀን የሴቶች ቀን ነው፣ ይሄ ቀን የዚህ ቀን ነው ብዬ የማስበውም እንትን አይደለም። የሴቶች መብት ተከብሯል፣ ሴቶች የሚያስፈልጋቸውን ነገር አግኝተዋል ብለሽ ታምኛለሽ? ኢትዮጵያ ውስጥ በተለይ እኔ ያለሁበት አካባቢ ከፍልጭ የጭራ ከ

በመሸለም ስኬቷን የተቀዳጀች ሴት ናት፣ አርቲስት ደስታ ሀጎስ በተለያዩ የአውሮፓ ሀገራት እንዲሁም በአሜሪካ የስዕል ኤግዚቢሽኖችን ለረጅም ዓመታት አሳይታለች። ታዲያ በእነዚህ የስኬት የስዕል ኤግዚቢሽኖች መካከል አንድ የማይረሳ አሳዛኝ ክስተት አጋጥሟታል። ወደ ሰላሳ የሚጠጉ የስዕል ሥራዎቿን ለእይታ ለማቅረብ ወደ ጀርመን ስትጓዝ ለኤግዚቢሽኑ የታሰቡት የስዕል ሥራዎቿ በሙሉ በመንገድ ላይ ጠፉ። ከመስታወት ጋር ቆይታ አድርገዋል። ፔንቲንጎች ፍሬም ተደርገው ጀርመን ሀገር ኤግዚቢሽን ላደርግ፣ በቃ እኛ መጣን አረፍን። ዶች ቬሌ ኢንተርቪው ያደረገኝ በጣም ብዙ ሰው ሰምቶታል፣ ኤግዚቢሽን ላደርግ እንደሆንኩ። ከዛ ስንጠብቅ ስንጠብቅ በቃ የለም ስሉ፣ ከዛ በቃ አንድ ወር ቆየን። ና ወደ ኢትዮጵያ ተልኮ ይሆናል ምናምን ብለን ስንመጣ፣ መጥፎ ጦርነት ነው የደርግ። በቃ በቃ ጠፋ ጠፋ አለቀ። ሁን በሙሉ በቃ ጠፋ። ሰዓሊ ደስታ ሀጎስ የተወለደችው በትግራይ አድዋ ከተማ ነው። የመጀመሪያና ሁለተኛ ደረጃ ትምህርቷን አዲስ አበባ በሚገኘው በቴጌ መነን ትምህርት ቤት ከጨረሰች በኋላ ከአዲስ አበባ የስነ ጥበብ ትምህርት ቤት በስዕል ስራ ትምህርቷን አጠናቃለች። በመቀጠልም ካሊፎርኒያ በሚገኘው ሉተራል ዩኒቨርሲቲ የስዕል ትምህርቷን ለአራት አመት ተምራለች። ከሀምሳ በላይ የስዕል ኤግዚቢሽኖችን ለብቻዋና ከሌሎች ሰአሌዎች ጋር በመሆን አሳይታለች። ባሳለፍነው የፈረንጆቹ አመት መጨረሻ በፍሎሪዳ ማያሚ ከተማ ኢትዮጵያ ስትሳተፍ የመጀመሪያዋ የሆነው አለም አቀፉ አመታዊ የስዕል ኤግዚቢሽን ላይ ከሌሎች ሁለት ኢትዮጵያውያን ጋር በመሆን ኢትዮጵያን ወክላ ስራዎቿን ለእይታ አቅርባለች። ደስታ አጎስ፣ ሰአሊ የመሆን ፍላጎቷ ከየት ጀመረ? ገና በልጅነት መስተዋት በጣም አትክልት ቅጠል ምናምን ወድ ነበረ። ስገባ ወደ ቤት ወደ አስራ ሁለት እንደዚህ ሊመሽ ሲል ወይ ቅጠል ወይ አበባ በጥሸ ነበር ይዤ የምገባው፣ እና አባቴ በጣም የጥበብ ሰው ነበር። ብዙ የተማርም ባይሆን የተፈጥሮ ክልት መውደድ፣ የሙዚቃ መውደድ፣ ክራር ለኛ ይጫወትልን ነበር። ይከታተለን ነበርና እየበጠስኩ ስገባ እንዳትበጥሺ፣ ምክንያቱም ገደልሻቸው ማለት ነው። ስለዚህ እሳስ ቀለም ያለው ገዛልሻለሁ ወረቀት ሰጥሻለሁ። እነሱን አስመስለሽ ነው መስራት ያለብሽ ነበር ያለኝ ጥንት። ወረቀቱንም አመጣልኝ፣ እርሳሱንም ቀለም ያለው እርሳሱንም አመጣልኝ። በቃ ዛ አፈር ላይ አጎምሼ እነሱን ለማስመሰል ነበር የጀመርኩት። ይሄ ነው መሰረቴ። አንደኛ ሶስተኛ ክፍል እቴጌ መነንን ስገባ አዳሪ ትምህርት ቤት አምስተኛ ስደርስ የልጆች ውድድር ነበር። አስተማሪዎች በጣም አንድ ፈረንጅ ነበረች፣ ኤርዌን የምትባል ፈረንሳይ። እሷና አባባ ከበደ የሚባሉ ይከታተሉት ነበር። ኔ አላውቅም እንግዲህ የዓለም በሙሉ ልጆች ውድድር በህንድ ሀገር ነበርና የኔን ሰብስበው ልከው ተሸልም ያለው ባጭሩ አምስተኛ ክፍል ተማሪ ሆነ። አምስተኛ ክፍል ስደርስ እቴጌ መነን ትምህርት ቤት ሆኜ ስምንተኛም ተሸልም ከታንዛኒያ ወደ ሀይ ስኩል ስገባ ኪሩት የሚባሉ ያውቁ ነበርና እኔ አላውቅም ነበር አርት ስኩል መኖሪያ እዛ አስገቡኝ ማለት ነው። አምስት ዓመት ነበር ኮርሱ። በጣም ስለምወደው እንደ ሌላ ሴቶች ምልሽ ፊልም ለመግባት ምናምን ሳይሆን ስቱዲዮ ውስጥ ነበር ማሳልፈው። በጣም በጣም ደስ የሚል ጊዜ ነበር ያሳልፍ። በአዲስ አበባ ስነ ጥበብ ትምህርት ቤት መምህር የነበረውና በስዕልና በግጥም ስራዎቹ እስከ ዛሬ የሚታወሰው ገብረ ክርስቶስ ደስታ የቅርብ መምህሯ ነበር። አዎ አምስት ዓመት ነው ያስተማረኝ ገብረ ክርስቶስ። ሁሉም አስተማሪዎቻችን በጣም ጎበዞች ነበሩ። ገብረ ክርስቶስ ግን እልህ አስገብቶች እንድትሰር የሚያደርግ ሰው ነው። በጣም ጎበዝ አስተማሪ ነበር። እኔ እንግዲህ ልጅ ነኝ። በጣም ያደንቀው ነበር። የኔ ምናልባት መስመሮቼ እሱ ስለሚመስሉ ሊሆን ይችላሉ። እልህኛ በመሆኔ ሊሆን ይችላል። ምንም አይሰማኝም። ከወንዶች ጋር ነው መማረው የመማር በቃ የድፍረት ሰው ነኝ ከጥንቱና ገብረ ክርስቶስ በጣም በጣም ሊቅ አስተማሪ ነበረ። በዛን ጊዜ የመጀመሪያዋ የሴት ተማሪ ነሽ ለስነ ጥበብ ትምህርት ቤት? አይደለሁም። አንድ ከዛ ግራጁዌት ያደረገች ነበረች፣ እኔ አላገኘኋትም። ሰው ወዶ በእውነት ፍቅር ይዞች ለጥበብ ፍቅር የያዘው ሰውን ሲገባ ባገኝም ባላገኝም ብሎ ነው የሚኖረው ከሱ ጋር በአብዛኛው። እንግዲህ አንዳንዶቹ ይገባሉ፣ ግን ግራጁዌት አድርገውም አልቀጥሉበትም። እኔ ቀጣል በጥሩ ሁኔታ ከወንዶች የመጀመሪያዋ ሴት ነኝ። እኔ ነኝ እንግዲህ ብዙ ጊዜ ከወንዶቹ ጋር ግጥም ሲነበ ምንልካደራሽ እዛ ነኝ ክሬቲቭ እነ ገብረ ክርስቶስ እነ በዓሉ ግርማ፣ ነጋሽ ፀጋይ፣ ገብረ መድኅን ምናምን የሚሰበሰቡበት ነበረና ማድነቅ ግጥም ማድነቅ ሙዚቃ መውደድ ይሄ ሁሉ ያለበት ኤሪያ በመሆኑ እኔ ነኝ ብዙ እዛ እነሱ ጋር የነበርኩት ማለት ነው። አሁን ሴት ሆነሽ ሰዓሊ መሆንሽ በማህበረሰቡ ወይም አካባቢሽ ባሉ ሰዎች ምንድን ነበር የሚያመጣብሽ? ቅሬታ ነበር ወይ በዛን ጊዜ? ከሚገርምሽ መስጧት እኔ ሰው ቅሪ በለው ምንም ትዝ አይታወቀኝም። ይሄ የወንድ ስራ ነው ምን ልታደረግ ምናምን ሲል የወንድና ሴት የሚባል ትምህርትና ስራ የለም ሴትም ትችላለች ምናምን ብዬ በድፍረት በልጅነት ነው በድፍረት የምናገረው። አይሰማኝም ነበር። አላውቅም ነበረ መስራት ከሱ ጋር ቢቸግረኝ ነበር ምናልባት ወጣ ነበረ። ስዕሎችሽ ከምንድን ነው የሚመደቡት? ሰሚ አብስትራክትም ናቸው። በአብዛኛው ስራዎቼ አብስትራክትም ይሆናሉ። ሪያሊስቲክም በጣም እችላለሁ። እውነተኛ እይታ መቅሰም እችላለሁ። የቀለሞች ሚዛን መጠበቅም እችላለሁ። አብስትራክት ደግሞ የኖርክበት ወደው ስለሆነ ሶስተኛ ደረጃ ነው እሱ የመጨረሻው ደረጃ መሆን ይችላል የሚመደበው። እኔ የራሴ ስዕሎች ሁሉንም እችላለሁ። ለወጣት ሴት ሰዓሊያን ከአንቺ የስራና የህይወት ተሞክሮ ምን ትመክሪያቸዋለሽ? እንዲጎብዙ ነው የምነግራቸው። ብዙ ጊዜ ብዙ ፈተና ሊኖር ይችላል። ሴት ራሷን መቻል ግዴታ አለባት። ኮምፕሌን ማድረግ አይቻልም ነው የምላቸው። መበርታት ብቻ ነው የሚያስፈልጋቸው። ተስፋ አለመቁረጥ ነው። ሀቀኛ ሀቀኝነትን ይወዳል ጥበብ፣ ሰላምን ይወዳል እና መስራት አለባቸው። ደግሞ ጎበዞች ጎበዞች አሉ። የሚገርምሽ ነገር ልጅ ወልደው አዝለው የሚመጡ ወደ ስብሰባ አሉ። እና እኔ የምላቸው ሁል ጊዜ ትዕግስት፣ በትዕግስት ጥረት ነው ዋናው ነገር። ይህን ነው መክራቸው። እነሱም ጎበዞች ናቸው። ከኛ ጋር ላደረገችው አጭር ቆይታ ደስታ ሀጎስን እናመሰግናለን። ጋቢና ቪኦኤ፣ ዝግጅቶቻችንን በአጭር ሞገድ ሾርትዌቭ ሁለት ላይ በ15580 ኪሎ ኸርስ እንደዚሁም ደግሞ በ6080 ታገኙናላችሁ ከምሽቱ አንድ ሰዓት ተኩል እስከ 2 ሁለት ሰዓት ድረስ በመካከለኛ ሞገድ ደግሞ በ1431 ከምሽቱ አንድ ሰዓት ጀምሮ እንገኛለን። የአርባኛው የአሜሪካ ፕሬዚዳንት ሮናልድ ሬገን ባለቤት የቀድሞዋ ቀዳማይ እመቤትና የፊልም ተዋናይት ናንሲ ሬገን እሁድ ለት በተወለደች በ ዘጠና አራት አመቷ ከዚህ ዓለም በሞት ተለይታለች። ጽዮን ግርማ አጠር ያለ ዘገባ አላት። የቀድሞዋ ቀዳማይ እመቤትና የፊልም ተዋናይ የአርባኛው የአሜሪካ ፕሬዚዳንት ሮናልድ ሬገን ባለቤት ናንሲ ሬጋን በተወለደች በ ዘጠና አራት አመቷ ትናንት እሁድ በልብ ህመም ምክንያት ህይወቱ አልፏል። የቀድሞዋ የፊልም ተዋናይ ናንሲ ሬጋን በ1952 ዓ ም የአርባኛው የአሜሪካ ፕሬዝዳንት ከነበረው ሮናልድ ሬገን ጋር ትዳር ከመሰረተች በኋላ በፖለቲካ ህይወት ውስጥ ከፍተኛ አስተዋጽኦ እንዳበረከተች ይነገራል። ባለቤቷ እንደ አውሮፓውያን አቆጣጠር በ967 ዓ ም የካሊፎርኒያ ገዢ በነበረበት እና ለሁለት ጊዜያቶች ባገለገለበት ወቅት ከጎኑ በመቆም እገዛ ታደርግለት እንደነበር ይጠቀሳል። ከዚያም እንደ አውሮፓውያን አቆጣጠር በ981 እስከ 989 ዓ ም ለሁለት ጊዜ የአሜሪካ ፕሬዚዳንት ሆኖ ሲያገለግል ከጎኑ የቆመች ረዳት አጋሩ እንደነበረች ታሪክ ያስታውሳል። ናንሲ ሬገን እና ሮናልድ ሬገን በትዳር ወቅት የነበራቸው ፍቅር እጅግ በጣም የሚያስቀና በአሜሪካ ፕሬዚዳንቶች መካከል በፍቅር መሰረት ላይ ከተተከሉ ትዳሮች ተጠቃሹ እንደነበረ እየተነገረ ነው። ጄምስ ቤከር በዋይት ሀውስ ውስጥ ቁልፍ ሰው ነበሩ። እንዲሁም የገንዘብ ሚኒስቴር በመሆን ሰርተዋል። ስለ ናንሲ ሬገን ሲናገሩም ከሚያምረው የፍቅር ታሪካቸው በተጨማሪ በጣም የቅርብ አማካሪው ነበረች። ቋሚ ጠባቂውና ተከላካዩም ነበረች። በእውነት እጅግ በጣም አስደናቂ የፖለቲካና የኮሚኒኬሽን ሰው ወይም የግንኙነቶች ጉዳዮች ሰው ነበረው። ናንሲ በዋይት ሀውስ ቆይታቸው ለሮናልድ ሬገን የቆመች አጋዡና የፍቅር ጓደኛው እንደነበረች በወቅቱ የነበሩ ማኞች ቃላቸውን ሰጥተዋል። ናንሲ በካሊፎርኒያ ግዛት በሮናልድ ሬገን ፕሬዝዳንሻል ላይብራሪ ከባለቤቷ ጎን አስክሬኗ እንደሚያርፍ ታውቋል። ኢትዮጵያዊቷ ዶክተር ማይገነት ሽፈራው ስራዋ አንቱ የሚያስብል ነው። ከወጣቶች ጋር በተለይ ከወጣት ሴቶች ጋር በመብትና በምጣኔ መሻሻል ዙሪያ ሰርታለች። በቅርቡ ዶክተር ማይገነት ተለይታናለች። ሄኖክ ሰማዝጌር አብረዋት የሰሩ ሰዎችን አነጋግሯል። አገነት ደረበ ይባላለው የሴንተር ፎር ራይትስ ኦፍ ኢትዮጵያን ውመን ክሩ የሚባለው ድርጅት ከዶክተር ማገነት ጋራ በኤግዜኪቲቭ ኮሚቴ ውስጥ ሆኜ ነው የምሰራው። ዶክተር ማገነት ብዙ ስራ ሴቶችና ወጣቶችን በተመለከተ ሰርታለች። ለሀያ አምስት አመት ነው አብሬያት የሰራሁት እና መጀመሪያ በጣም አጥብቃ እንትን የምትለው ስለ ሰላም፣ ሀገራችን ውስጥ ሰላም መኖር አለበት። ይሄን ደግሞ የሰላም ባህል ማስተማር ያለብን ለወጣቱ ነው ተተኪው ትውልድ እነሱ ይሄን ምክንያቱም አሁን ባለንበት ጊዜ ብዙ ችግር ስላለ እነሱ ያን ባህል እንዳይይዙ ሰላምን አስተምረን በሰላም መንገድ እንዲጓዙ ነው። ሀገራችንን በህብረት በሰላም እንዲመሩልን እነሱ ላይ እነሱን ማነፃነብን ብላ በጣም ታምናለች። ተተኪው ወጣት ትውልድ ስለሆነ ይህን የሰላም ባህል ማውረስ እንዳለባት አጥብቃ ስለምታምን ሁሌ ወጣቶች ሊናውስ መሳሌ የምትፈልገው የህብረተሰብ እኩልነት እንዲኖር መከባበር እንዲኖር ሰብአዊ መብት መከበር እንዲኖር እና በተለይም ወጣት ሴቶች እንዲማሩ ከኋላ ቀር ባህሎች እንዲላቀቁ ከራስ አለመተማመን እና ከጥገኝነት በመላቀቅ ራሳቸውን ነጻ አድርገው በሀገራቸው ማህበራዊ፣ ኢኮኖሚያዊ እና ፖለቲካል እንትን ውስጥ እንዲ ተሳትፎ ቀጥተኛ ተሳትፎ እንዲኖራቸው በጣም ታበረታታለች። እንግዲህ ዶክተር ማይገነት ጋር ሀያ አምስት አመት አብረን ሰራን ነው ያልሽን። ወይዘሮ ገነት እንዴት ነው የተገናኛችሁት መጀመሪያ በድርጅት ነው የሴቶች ድርጅት የሴቶች የሰላምና የልማት ድርጅት የሚባል በናይንቲን ናይንቲ ዋን የተመሰረተ ድርጅት ነበርና በዛ ነው እናንተዋወቅም በዛ ድርጅት ነው የተገናኘው ነው ከዛ በኋላ ግን በጣም በቅርበት አብረን እየሰራ ከድርጅት ስራም ወጥተን ወደ ጓደኝነት ወደ ቤተሰብነት የተዘዋወረ ሪሌሽንሽፕ ነው የመሰረት ነው በድርጅቱ የምትሰሯቸው ስራዎች በተለይ በሴቶች በሀገር ውስጥም ሆነ በውጭ ሀገር ያሉት ምንድን ናቸው? አጠራ አድርገሽ። በሀገር ውጭ በአረብ ሀገር ለምሳሌ ወጣት እህቶቻችን እንጀራ ፍለጋ ብለው የወጡ እና ሁላችንም እንደምናውቀው ብዙ ችግር የደረሰባቸው እህቶቻችን፣ እሱን ስንሰማ በጣም ያንገበግባት ነገር ነበረ እና እርግጥ ድርጅታችን ትልቅ ድርጅት አይደለም ፋይናንሻሊ ግን የአቅም በፈቀደ ብለን በጣም ኃይለኛ ጥረት በማድረጓ ቤይሩት ያሉ እና ሳውዲ ያሉ ተቆርቋሪ ኢትዮጵያውያኖችን ኮንታክት በማድረግ እነሱን አስተባብራ ተወሰኑ ጥቂትም ቢሆኑ ወጣት ሴቶች በአገር ቤት ተመልሰው እንደገና መልሰው መቋቋም የሚያደርግ ዝግጅት ተደርጎላቸው እዛ ባለ ኤንጂኦ እኛ ሳንቲሞን በመላክ እንዲረዱና እንደገና በእግራቸው እንዲቆሙ አትሊስት ለምሳሌነት እንዲሆን ብላ ነው እንጂ እሱ አባይን በጭልፋ መጨለፍ መሆኑን እንረዳለን ግን አትሊስት እንሻለንላችሁ ለማለት መልእክት ለማለት ያንን ያደርጋለች። እዚህም ሀገር ያሉ ወጣት ሴቶች ለምሳሌ ግራጅዌት ስኩል የሚሄዱ ሲኖሩ ኮንፍራንስ በተደረገ ቁጥር እነሱን በመጋበዝ እንዲሳተፉ ወረቀታቸውን እንዲያቀርቡ የሀገራቸውን ሁኔታ በተመለከተ ሌላ ሴት ሆኖ እንኳን መምጣት ሲያቅታቸው ስኮላርሺፕ ገንዘብ አንትና አፈላልጋ መጥተው የሚያቀርቡበትን መንገድ ታመቻቻለች። እንግዲህ በርካታ ነው ስራ። እኔም እንደው ከተመለከትኳቸው በጋዜጠኝነት ስራ በነበረን ትውውቅም ለመግለጽ ያህል ከወጣቶች ጋር ዶክተር ማይገነት የሚፈጥሩት ትብብር ነበረ በተለይ በመካከለኛው ምስራቅ የሚደርሰውን የመብት ጥሰትና የመሳሰሉትን በተመለከተ ይሄ ኢንተራክቲቭ ማፕ የሚሉት በድረገጽ ውስጥ ያሉበትን ቦታ ስማቸውንና ማንነታቸውን በመዝገብ መዝግበው የሚያስቀሩ እንደዚህ አይነት ሶፍትዌሮች ላይ የሚሰሩ ወጣቶችንም አብረው በትብብር በመተባበር አብሮ በመስራት በማመን የሚሰሩትንም ስራ ለመመልከት ይችያለውኝ። አሁን እሱ የምትለው ወጣት በአንዱ ኮንፈረንስ ላይ ተጋብዞ ዋናው ፕሬዘንተር አንዱ ፕሬዘንተር ነበረ። በጣም ነው የማመሰግነው። በጣም አመሰግናለሁ። በጣም ሀገር ኩራት የሆነች ኢትዮጵያዊት ወገን ያጣ ነው፣ ለሁላችንም ከባድ ሀዘን ነው። ሆኖም ብዙ ወጣቶችን ስለመለመለች በእግሯ እንደሚተኩ ተስፋ በማድረግ በእሱ ደግሞ የምሽቱ የጋቢና ቪኦኤ ዝግጅት በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሐሪክ ላይ ሁልጊዜም ቢሆን አስተያየቶቻችሁን ላኩልን። ላየር እናበቃለን። በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ሁልጊዜ አድርሱ። ስናስተናግዳችሁ ያምሸ ነው። እኔ መስታወት አራጋው፣ ሄኖክ ሰማእግዜር ነን። ጽዮን ግርማ ዝግጅታችንን ስትመራ ምሽታለች። ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።